ከመሪዎቹ ስብሰባ አንድ ቀን ቀደም ብሎ የአገር አስተዳደር ሚኒስትሮቹ 160 ሺህ ስደተኞችን ከደቡባዊ የህብረቱ አገሮችና ከሃንጋሪ በኮታ ለመከፋፈል የወጣውን ቅድ ማጽደቅ የቻሉት በድምፅ ብልጫ እንደነበር አይዘነጋም። የመሪዎቹ ስብሰባ ይህንን ልዩነት ለማጥበብና ከሁሉም በላይ ግን ተጨማሪ ስደተኞች ወደ አውሮፓ እንዳይገቡ ለመከላከል የሚያስችሉ ስልቶችን መንደፍ ላይ ያተኮረ እንደነበርም ታውቋል። የካውንስሉ ፕሬዝዳንትና የጉባኤው መሪ ሚስተር ዶናልድ ቱስክ በሰጡት ጋዜጣዊ መግለጫ የመሪዎቹ ስብሰባ የተካሄደው ስደተኞችን በሚመለከት ከተጨባጭ ሁኔታዎች በመነሳት እንደነበረ ጠቅሰው እውነታውን መቀበልና መጋፈጥ የሚገባ መሆኑንም አስገንዝበዋል። ሶሪያ ስምንት ሚሊዮን ሰዎች የተፈናቀሉ ሲሆን ከእነዚህ ውስጥ አራት ሚሊዮን የሚሆኑት በሱሪያ ጎረቤት ሀገሮች በስደት ላይ ይገኛሉ። ስለዚህ እየተናገርን ያለነው ኢራቅን፣ አፍጋኒስታንን እና ኤርትራን ሳንጨምር ከሱሪያ ብቻ እንኳ በሚሊዮን የሚቆጠሩ ስደተኞች ወደ አውሮፓ ሊያመሩ የሚችሉ መሆኑን ነው በማለት ከፍተኛ የስደተኞች ጎርፍ የሚከሰትበት ጊዜ ሩቅ እንደማይሆን ገልጸዋል። መሪዎቹ ስብሰባቸውን ሲያጠናቀቁም በተለይ ለሶሪያ ስደተኞች መርጃ የሚሆን ተጨማሪ አንድ ቢሊዮን ዩሮ በመንግስታቱ ድርጅት የስደተኞች መርጃ ድርጅትና የዓለም የምግብ ፕሮግራም በኩል እንዲሰጥ፣ በሚሊዮን የሚቆጠሩ የሶሪያ ስደተኞችን እያስተናገዱ ያሉትን ሊባኖስን፣ ጆርዳንንና ቱርክን የበለጠ ለመርዳት ጥረት እንዲደረግ፣ ከቱርክ ወደ አውሮፓ ለመግባት የሚሞክሩትን ስደተኞች ለመግታት ከቱርክ መንግስት ጋር አብሮ ለመስራትና ለመተባበር ወስነዋል። ዋና የስደተኞች ምንጭ በሆነችው ሶሪያ ላይ ሰላም ይሰፍን ዘንድ ግን የዲፕሎማሲ ጥረቱ ተጠናክሮ እንዲቀጥልና በሊቢያም የተረጋጋ ስርዓት እንዲፈጠር ጥረት እንዲደረግ መሪዎቹ አጽንዖ ሰጥተው አሳስበዋል። የጀርመኗ ቻንስለር አንግላ ሜርከል በሶሪያው የሰላም ውይይት ፕሬዚዳንት አሳድም ሊታከሉ ይችሉ ይሆናል ማለታቸውም ተዘግቧል። የደንበር ቁጥጥርና ጥበቃ ጉዳይ ከፍተኛ ክርክር የተነሳበት ሲሆን 41 ኪሎ ሜትር የደንበር አጥር ያቆሙት የሃንጋሪው ጠቅላይ ሚኒስትር ሚስተር ቪክቶር ኦርባን አጥር ለመገንባት የተገደድኩት እንደ ግሪክ ያሉ አገሮች ደንበራቸውን ስለማያስከብሩ ነው በማለት ሲከራከሩ የተሰሙ ቢሆንም አጥር ማጠር ግን ተገቢ እንዳልሆነና ችግሩንም ሊፈታው እንደማይችል ከበርካቶች ተነግሯቸዋል። የመሪዎቹ ስብሰባ የተካሄደው አባል መንግስታት እርስ በርሳቸው መወነጃጀል በጀመሩበትና በርካታ የህብረቱ ደንቦችና አሰራሮችም እየተጣሱ ነው በሚባልበት ወቅት በመሆኑ ውጤቱን መገመት አስቸግሮ ነበር። ይሁን እንጂ መሪዎቹ ይህ የአውሮፓ ስደተኞች ቀውስ የሁሉንም አገሮች ኢኮኖሚያዊና ማህበራዊ መሰረት የሚያናጋና አንድ ላይ ካልቆሙ በስተቀር ችግሩን ሊያስወግዱት እንደማይችሉ የተገነዘቡበት ነበር በማለት ስብሰባው የተሳካ እንደነበር የሚገልጹ በርካቶች ናቸው። የኮሚሽኑ ፕሬዚዳንት ሚስተር ክላውድ ዣን ዥንከር በመግለጫቸው የተናገሩትም በሂደቱና ውጤቱ የረኩ መሆኑን ነበር በስብሰባ ውሳኔዎችና መግለጫዎች ረክቻለሁ። ስብሰባው የተካሄደው ከተጠበቀው በላይ የተሻለ መግባባት በሰፈነበት ሁኔታ ነበር፣ በማለት የመሪዎቹ ውሳኔዎች ኮሚሽኑ ስራውን በአግባቡና በቀለጠፈ ሁኔታ ለመስራት መሰረቶች መሆናቸውን አስታውቀዋል። ያም ሆኖ ግን የስደተኞቹ ችግርና ያስከተለው ቀውስ ገና አልተፈቱም። የተላለፉትን ውሳኔዎች ተግባራዊ ለማድረግ በርካታ መሰናክሎች እንዳሉ ነው የሚታወቀው። አውሮፓ ኅብረትም ሆነ መንግስታቱ ውሳኔዎቻቸውን ተግባራዊ ለማድረግ ፈጥነው ካልተንቀሳቀሱ ከክረምቱ መግባት ጋር የስደተኞቹ ችግርና መከራ የከፋ ሊሆን ይችላል በማለት ስጋታቸውን የሚገልጹም በርካታዎች ናቸው። ገበያው ንጉሴ ለዶቼ ቬለ ራዲዮ፣ ብራስልስ።